የአድማጮች ማህደር ጤና ይስጥልኝ የተከበራችሁ የአድማጮች ማደር ዝግጅት ተከታታዮች፣ ከጭሮ ወይም አሰበ ተፈሪ በርካታ ጊዜ በዚህ ዝግጅት ተሳታፊ የሆኑት ነዲ አህመድ ደብዳቤ ይልከውልናል። እሳቸውም የከበረ ሰላምታ ከቀረቡ በኋላ አእምሯችን እየጎለበተ በሄደ ቁጥር አመለካከታችንም እንድሳው እያደገ እየተለወጠ ይሄዳል፣ ራስ ወዳድነታችንም እየቀነሰ ይሄዳል። ለራሳችን ብቻ መጨነቅ ትተን ለሌሎች መጨነቅ እንጀምራለን። ይህ መንገድ የደስታ ምንጭ ስለሆነ ወጣ ብለን የማናውቅ ሰዎች፣ በአንድ ቦታ ብቻ ተቀምጠን አንድ አይነት እይታ ብቻ ይዘን የምንጓዝ ሰዎች እስቲ ወጣ እንበል። በወጣን ቁጥር የሌሎችን የአናኗር ዘይቤ በተመለከትን ቁጥር ለሌሎች ማሰብ እንጀምራለን። ወጣ ብለን እንመልከት ስንል ዝቅ ማለትም እንዳለብን ሊሰመርበት ይገባል፣ ወይም ዝቅ ማለቱን ልብ ልንለው ይገባል። ለምሳሌ ሩቅ ቦታ ሳንሄድ በከተማችን በጭሮ ማርያም ቤተ ክርስቲያን ስር ከልጅነት ጀምሮ ሽራ ውስጥ እየኖሩ ያሉ ቆርቆሮ ቤት አይተው የማያውቁ አዛውንቶች፣ አረጋውያን አሉ። እነዚህን አረጋውያን ቀረብ ብለን ምንም ባናደርግላቸው እንኳን ያለንን የህይወት ዘይቤ ተሞክሮ ልናጋራቸው እንችላለን። መከራን፣ ችግርን በምን አይነት ጥበብ እንደሚቋቋሙ ከነሱ ልንቀስም እንችላለን። የትኛውም እምነት ጥሩ ስራን እንዳንሰራ አያደርገንም። አመሰግናለሁ ይላሉ ነዲ አመድ። እሳቸውም የሙዚቃ ምርጫ አላቸው። የክቡር ዶክተር ጥላሁን ገሰሰን ሙዚቃ ነው እንጋብዝላቸው የጠየቁት ሙዚቃው ቀጥሎ ይቀርባል። ሐሜታ መሆኑን እያወቀው ትርፎ ሰው ለምን ይሆናል እያደረ ክፎ ሐሜታ መሆኑን እያወቀው ትርፉ

Thank you. ወደ ቀጣዮቹ መልእክቶች ስናልፍ በዋትሳፕ ሰይድ ይማም ናቸው ከወረባቦ የላኩልን ምናለኝ ወያኔ ይላሉ። በወረባቦ ወረዳ ባሉ ትምህርት ቤቶች እኔን ጨምሮ በመደበኛ መምህርነት በኮንትራት ተቀጥረን እየሰራን እንገኛለን። ነገር ግን የሰራንበትን ደሞዝ ልንካፈል አልቻልንም። የወረባቦ ወረዳ ትምህርት ቤት ጽፈት ቤት ኃላፊዎችን በምናነጋግርበት ጊዜ ዛሬ ነገ እያሉ በስቃይ ላይ እንኖራለን። በወረባቦ ወረዳ ትምህርት ቤት ጽፈት ቤት ያሉ አመራሮች ለውጡን የተረዱት አይመስለኝም። ራሳቸውን የቀለም ቀንድነን ብለው ነው የሚያስቡት። የራሳቸውን ደሞዝና የሌሎች መምህራኖችን ለበዓል ብለው ደሞዝ ሲሰጡ የእኛ ደሞዝ ደግሞ በዓሉ ቀርቶ ወራችንም አልፎ ሌላኛው ወር ላይ እንገኛለን። ባካችሁ፣ ዲደብሊውዎች ይህ መልእክት ለሚመለከተው አካል አስተላልፎልኝ ብለዋል ሳይዲማም። በዚህ ሳምንት ኢትዮጵያ ውስጥ የአስረኛ ክፍል ብሔራዊ ፈተና በሚሰጥበት ወቅት በተለያዩ አካባቢዎች የኢንተርኔት አገልግሎት ተቋርጦ ነበር። በዚህ ላይ አንድ አድማጫችን የላኩልንን መልእክት እናሰማቸው። ዲደብሊዎች አዲስ አበቤዎች ኢንተርኔት ያለመኖሩ የገባቸው እስከ ዛሬ ድረስ እየተጠቀሙ ስለነበረ ነው። እኛ ኮ መኖሩንና አለመኖሩን እንኳን ለይተን አናውቅም። ምክንያቱም በትክክል የኢንተርኔት አገልግሎቱን አግኝተን ሰለማናውቅ ይላሉ፣ አካባቢያቸውን ያልገለጹት አስተያየት ሰጪ። ቀጥለን ደግሞ በድምጽ የደረሱንን መልእክቶች እናሰማችሁ። አይደብሊዎች እንዴት ናችሁ? ሰላም ናችሁ? እኛ ሰላም ነን። በሸማ ስራ ላይ ተሰማርተን የምንሰራ ሰዎች ማለት ነው እና በጣም እቃው በጣም ኦቨር ጨምሮብናል። ምን ማድረግ እንዳለብን በጣም ግራ ገብቶናል። አንድ ቱባ ሱፍ አርባ ብር ነበረ ፊት ጊዜ ማለት ነው። አሁን ሳብር ገባ ከሳብር ሲገርምን ደግሞ ዘጠና ብር ገባ ከዘጠና ብር ደግሞ አሁን መቶ ሀያ ብር እያሉ ነው። ምን ሰርተን እንደምንለው በጣም ግራ ተጋብቶናል። የሚመለከተው አካልም ምንም መፍትሔ ልናገኝ አልቻልም። ይኸው ስራ አሁን የሽግግር ከመጣ ሀያቀናችን ነው ግን አሁንም ምንም መፍትሔ አላገኝም። ምናልባት መፍትሔ የምኖር ከሆ ልጠብቀን ነበር መፍትሔ ግን አላገኘ ነው እስ በካቸው ላይ የሚመለከተው አካልችን መልእክቴን አስተላልፉልኝ ና ምናልባት ፍንጭ የምናገኝ ከሆነ ብዬ ነው። እሺ፣ ጤና ይስጥልን ሰላም ናችኋል። ስለ ህገወጥ መንገዶች አንደኛው ጥሩ አመች ሆኖ ለህገወጥ መንገድ ህዝቡን የገፋፋበት ምክንያት ፓስፖርት ራሱ ከስምንተኛ ክፍል በላይ ያለ ሙያ አለ፣ ያንን ሙያ ሰልጥኖ ፓስፖርቱ ይሰጠዋል። ይሄ ደረ በስነስርዓት ነው የተባለው በህጋዊ ማለት ነው። ከዛ በታች እና ቋረጠ ከአራት ከሶስት ራሱ ያልተማረ ጨርሶ አለ፣ ያም ራሱ ስራ አጥ ሆኖ እዚህ እየተንቀዋለለ ነው ያለው። ይሄስ ለምን አይደግፍም? ከስምንተኛ ክፍል በላይ ሲል መንግስት፣ ከዛ በታች ያቋረጠ ወይንም ደግሞ ጨርሶ ያልተማረ ወጣት ጭራሽ ይህንን ሊያሳትፈውም አልቻለም። ይህንን ጥያቄ እንድጠይቁልም ነው እንትን ያልኩት። ህገወጡ ጭራሽ እየተስፋፋ ያለበት ምክንያት ይሄ ነው። አንድኛው ጠቅላይ ሚኒስትር አብይ ሱዳን ለማስታረቅ መሄዳቸውና አንስታቸው የቀረባቸውን ጥያቄ ነበር። ድሮም ቢሆን ፓስተርን የሚያምርበት የኛውን ተግባር ነው የተጣሉን ማስታረቅ፣ የሀገር ሽማግሌ መሆን። ሀገርም በህግ የመምራቱን ስራ ከሃይማኖት አባቶች ማስለቀቅ ያለብን ይመስለኛል። እስከዛሬ ዛሬ የሚሄዱበት የይቅርታ የሁሉን ቻይነት እና የቅርባይነት ጉዞ በአጠቃላይ ከአንድ ሀገር መሪ የሚጠበቅ አልመሰለኝም። በትክክል ከሃይማኖት አባት ነው የሚጠበቀው። የሀገር መሪ ቅድሚያ ለሰላማዊው ህዝብ ሰጥቶ ህገ ወጦችን በህግ አግባብ ማረም፣ በህግ አግባብ እርምጃ መውሰድ የነበረበት ይመስለኛል። ያ ነው ይመስለኛል የአንድ መንግስት ኃላፊነትና ግዴታ። ያንን በትክክል አልተወጡም። ግን እንደ አንድ ፓስተር ወይም እንደ አንድ ሃይማኖት አባት ልክ ናቸው። ይቅር ማለት አለባቸው፣ ሁሉን ቻይ መሆን አለባቸው። ያ የሃይማኖት ቤት ውስጥ እንጂ ቤተ መንግስት ውስጥ የሚሰራ ስለማይመስለኝ ይህንን ፕሮግራማችሁን የሚከታተሉ ከሆነ ይህን አስተያየቴንም ቢያደምጡት ደስ ይለኛል። እና ሊሳካላቸው ይችላል ማስታረቁ፣ ግን ለሀገር የሚጠቅመው ነገር የለም። ሀገር በህግ እየተመራች አይደለም። ሀገሪቱን በህግ ቢመሯት መልካም ይመስለኛል። አመሰግናለሁ። በጽሁፍ ወደ ደረሱ መልእክቶች ስንመለስ ከኢትዮጵያ የኢትዮጵያ ሰላምና የአብሮነት ተምሳሌነት በሁሉም ሕዝቦች የላቀ ርብርብ ዳግም ይገነባል። በህዝባችን ሁሉ ተሳትፎ ሰላማችንን በመገንባት ፍትሐዊ የልማት ተጠቃሚነታችንን እናረጋግጣለን ያሉት አህመድ ሽበሽ ናቸው ከወረባቦ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በግዢው የሱዳን ወታደራዊ ኃይልና በተቃዋሚዎች መካከል ለመሸምገል ባለፈው ሳምንት ወደ ሱዳን መጓዛቸው ይታወሳል። በዚህ ላይ ደግሞ አንድ አድማጫችን ከኢትዮጵያ በእኔ እምነት መጓዛቸው ተገቢ ነው ላለሁ፣ ምክንያቱም የሱዳን ጦስ ለእኛም ሊሆን የሚችልበት ችግር አለውና ብለዋል። ሌላው አድማጭ እንዲሁ ከኢትዮጵያ በሽምግልና የተጣሉ ሰዎችን ማስታረቅ የሀገራችን ባህል ቢሆንም ሁኔታው ግን የራሷ ሲያረባት የሰው ታማስላለች የሚለው ቢጤ ነው። ሀገር ውስጥ የሰው ልጅ ወጥቶ ለመግባት እየተቸገረ ያለበት ወቅት ነው። የውስጥ ጉዳያችን መፍትሔ ቢበጅለት መልካም ይመስለኛል ብሏል። ሌላው አድማጭ ከጀርመን የኢትዮጵያን የሰላም አለመረጋጋት ከዚህ በፊትም ደግመን ደጋግመን እንደገለጽነው ነው ነው ምክንያቱም ገዢው ፓርቲና ህገ መንግስቱ የሚከተሉት የብሄር ብሄረሰብ ፖለቲካ ነው። አሁንም ገዢው ፓርቲ አደረጃጀቱን ህገ መንግስቱን እስካልቀየረ ድረስ ግጭቱ ለዘላለም ይኖራል። ዜጎችም በችግር ውስጥ ይወድቃሉ። ምናልባት የተወሰኑ ቡድኖች በስልጣን ላይ ያሉ የስልጣን ጊዜያቸው ሊራዘም ይችላል፣ ግን በመጨረሻም ራሳቸው የችግሩ ሰለባ ይሆናሉ ይላሉ የጀርመኑ አስተያየት ሰጪ። ከኢትዮጵያ አዎ ኢትዮጵያ ያለው ውዥንብርና ስርዓተ ቢስነት መስፋፋት የያዘው ጠቅላይ ሚኒስትሩ አብይ ሳይሆኑ ራሱ ህብረተሰቡ እንደሆነ ምንም ጥርጥር የለውም። ህዝቡ ካሁን የበለጠ ዲሞክራሲ መቼም አያገኝም፣ ካሁንም በፊት አልተገኘም። ስለዚህ እድሉን በጥጋብ ባሉ ባልታዎችና፣ በዘር በቡድን መለየት፣ ፓርቲ ማብዛት ምንም አይጠቅመንም። ባለው ሰላም ተረጋግተን ያለፈውን በማሰብ የአሁኑን ሰላም እያየን ፈጣሪያችንን እያመሰገንን ብናልፍ የተሻለ ይመስለኛል። ከመንግስት በኩል ብዙ ህግም ባላውቅም ሱዳን ብዙ ጫና አሉባት ይላሉ። በነገራችን ላይ አድማጮች በሱዳን ልዩ መልእክተኛ አምባሳደር ማህሙድ ድሪፍ የሱዳን ተቃዋሚዎች ከእሁድ ጀምሮ ሲያካሄዱ የቆዩትን የሲቪል እንቢተኝነት ለማቆም በተስማሙበት መሰረት ህዝቡ ወደ እለት ተዕለት ስራው መመለሱን ለዶችቨል ዲደብሊው በዚህ በያዝነው ሳምንት ረቡዕ ዕለት አስታውቋል። የሱዳን ወታደራዊ ምክር ቤትም የያዛቸውን የፖለቲካ እስረኞች ለመልቀቅ መስማማቱን ነው የተናገሩት። ሁለቱን ወገኖች በተናጠል በማነጋገር የሸመገሉት አምባሳደር ማህሙድ ድሪፍ ወታደራዊው የሽግግሩ ምክር ቤት መሪዎችና የሱዳን ተቃዋሚዎች ከዚህ ቀደም የጀመሩትን ንግግር በቅርቡ ለመቀጠልም ስምምነት ላይ መድረሳቸውን አስታውቋል። ተቃዋሚዎች በየቦታው ያቆሟቸውን መሰናክሎችም እያነሱ መሆኑን ነው የገለጹት። ወደ መልእክቶቻችሁ እንመለስ። መልእክቱ የደረሰን ከኢትዮጵያ ነው። ግርግር ለዘረኛ ይመቻል። ክፉ ሰዎች በችግር ሰዓት ቁስልን የሚቀሰቅሱ፣ ህመምን የሚያባብሱ፣ ለጥፋት የሚያነሳሱ የውሸት ዜናዎች ስለሚለቁ አስተያየት ከመስጠታችን ወይም ለሌሎች ከማካፈላችን በፊት በጥንቃቄ እንመርመር ይላሉ ከጀርመን አስተያየታቸውን የላኩት ሰው ሰይድ ሙሐመድ ከጊራና ሀይ፣ የዲደብልዩ አዘጋጆች ፕሮግራማችሁ ተመችቶኛል። ከዚህ በመቀጠል ልናገር የምፈልገው በሀሮ ወረዳ ጊራና የግለሰብ ንብረት እየተዘረፈ ነው። ሌቦችን በቁጥጥር ስር አውለው ቢሰጧቸው ወረዳው ለቀቃቸው። አሁንም ወደ ዘረፋ ተመልሰዋል። ስለዚህ ወረዳ ላይ ያለው ችግር አልተፈታልንም። ይህን መልእክት አድርሱልኝ ብሏል ሰይድ

ኢትዮጵያ ውስጥ የአልኮል መጠጥ ማስታወቂያ በመገናኛ አውታሮች ከተከለከለው ሁለት ሳምንት ሆነው። ከኢትዮጵያ ውሳኔው በጣም ነው የተመቸኝ በዚህ ውሳኔ አልኮል የሚጠቀሙ ሰዎች ይጠፋሉ ባይባልም በጣም ይቀንሳል ባይነኝ ብለዋል። እንዲሁ ከኢትዮጵያ ይህንን መመሪያ ካወጣችሁልን እኛ ህዝቦች ከጎናችሁ ቆመን እንታገላለን፣ አብሽር ፈጣሪም ያግዛችሁ የሚል መልእክት ደርሶናል። ሌላው አድማጭ ደግሞ ክልከላው ተገቢ ነው፣ ምክንያቱም ማስታወቂያ ትውልድን እያበላሸ ነው ብሏል። ከኢትዮጵያ okay። በትክክል ሕጻናት ማስታወቂያ ሰምተው ስለ አልኮል መጠጣት ስለዛ እርካታ እያሰቡ ያድጋሉ። ከቤተሰብ ሲለዩ በተለይ ወደ ከፍተኛ የትምህርት ተቋማት ሲገቡ ያስቡትና ይመኙት የነበረውን አልኮል ይጀምራሉ። በስካር ጫት ይቀማሉ። በመጨረሻም ጾታዊ ትንኮሳ ወይም ወሲብ ይፈጽማሉ። በበሽታ በመለከፍ ተመልሰው የቤተሰብ ሸክም፣ የሀገር ሸክም ይሆናሉ። ስለዚህ መጠጥ ማስታወቂያው ብቻ ሳይሆን አንድ ቀንም ማምረትም ይከለከላል ብዬ ተስፋለኝ ይላሉ። ሌላው ከኢትዮጵያ አስተያየታቸውን የላኩልን አድማጭ አሁንም ከኢትዮጵያ ማስታወቂያው መከልከሉ በጣም ጥሩ ነው። ምክንያቱም ብዙ ጊዜ ሲተዋወቅ እንዳየ ነው ጥሩ የሰውነት አቋም፣ የእርካታ፣ የጥንካሬ ወዘተ ምንጭ እንደሆነና ጭራሽ አልኮል የሚያስከትለውን ጉዳት በሚያስረሳ መልኩ በመተዋወቁ ለአልኮል አዲስ የሆኑ ሰዎችን አልኮል መጠጣት እንዲጀምሩ ያነሳሳ ስለነበረ በጣም ጥሩ ተግባር ነው ብየዋለሁ ብለዋል። በመጨረሻም ከኢትዮጵያ የደረሰን አስተያየታችን እኔ አንድ ትልቅ የውጭ ቢራ አምራጅ ኩባንያ ውስጥ ሰራተኛ ነኝ። መከልከሉ ጥሩ ነው። መኪና፣ ቢራ በነጻ ታገኛላችሁ ጠጡ ብሎ መቀስቀስ ወጣቱ ይህንን የተጠቀሱትን ለማግኘት ሲል በብዛት ጠጭ እየሆነ ነው። ሆቴል ቤቶችም እድሜያቸው ከ18 በታች ለሆኑ ሁሉ እየሸጡ ስለሆነ ሊታሰብበት ይገባል ብለዋል።

ደቡብ ወሎ ዞን ወርኤሉ ወረዳ ካቢ የምትባል አካባቢ ነው። የሚፈልገው ደግሞ አባቴ ነው። አባቴ በ1983 ዓመተ ምህረት ማለት ነው በደርግ ጊዜ የደርግ ወታደር ነበረ እና የተወለደውና ያደገበትም ወይም የሄደበትም አካባቢ በአሁኑ ጊዜ ወርኤሉ ወረዳ ካቢ አካባቢ ነው። በድሮው ካቢ አውራጃ የሚባል ነው ሲሉ የምንሰማው ማለት ነው እና የዛ ጊዜ ሕፃን ስለነበርኩኝ ብዙም አላቀውም ማለት ነው እና እሱ ወታደር እንደነበረ እና ጦርነቱ ወደ ማብቂያው አካባቢ ማለት ነው፣ አባቱ ሆዶ አይቶታል ሚሊ አካባቢ እንደሆነ እና እዛ አካባቢ ጦርነት በጦርነቱ ላይ የተሳተፈ መሆኑን አባቱ ሄዶ እንዳየው ነግሮኛ። ማለት ነው እና የምፈልገው አባቴ ነው። እስካሁን ከዛ ወዲህ ማለት ነው ሚቴዲያን እስካሁን ድረስ የማውቀው ነገር የለኝም። እና ይሄን ብትተባበሩኝ ነው የምለው። የፈላጊው ስልክ ቁጥር የኢትዮጵያ ስልክ ቁጥር ነው 0921970375 ነው። ሌሎችም በዚህ ዝግጅት እንዲተላለፍ የምትፈልጉት የአፋልጎኝ የሚሆን ሌላ መልእክት ካላችሁ ጻፉልን ወይም ደውሉልን። አድራሻችን ዶችቬለ አማሪክ ሰርቪስ 53 110 ቦን ጀርመኒ ነው በቀጥታ ከጻፋችሁልን። ወይም ደግሞ ዶችቬለ የአማርኛ ቋንቋ ክፍል የመልእክት ሳጥን ቁጥር 56 76 አዲስ አበባ ኢትዮጵያ ነው። ሌላው አድራሻችን ደግሞ ዶችቬለ የአማርኛው ቋንቋ ክፍል የመልእክት ሳጥን ቁጥር 65 86 አስመራ ኤርትራ ብላችሁ ነው መጽፉልን። መልካም ሳምንት እያልኩ እኔ በዚሁ ልሰናበት። ልደት አበበ ነኝ። ጤና ይስጥልኝ።